ቮይስ ኦፍ አሜሪካ የፌዴራሉ መንግስት በህወሓት ላይ የጀመረውን ዘመቻ የህወሓት አመራሮች በትግራይ ህዝብ ላይ እንደተወሰደ እርምጃ አድርገው የሚያስተላልፉትን ቅስቀሳ እንደሚቃወመው የትግራይ ዴሞክራሲያዊ ትብብር ገለጸ። ትብብሩ የትግራይ ህዝብ ጠላት ህወሓት ነው ብሏል። መስፍን አራጌ ዝርዝር አለው። የትግራይ ዴሞክራሲያዊ ፓርቲ ሊቀመንበር ዶክተር አረጋይ በርሄ በትግራይ ዴሞክራሲያዊ ትብብር ስም ዛሬ በተሰጠው ጋዜጣዊ መግለጫ ላይ እንዳስታወቁት የህወሀት አመራሮች መንግስት እየወሰደ ያለውን እርምጃ በትግራይ ህዝብ ላይ የተደረገ ጦርነት አስመስለው የሚያደርጉት ቅስቀሳ ከእውነት የራቀ ነው ለትግራይ ህዝብ ብለዋል። ይህ ጦርነቱ የህዝቡ ጦርነት አይደለም፣ ህዝብን አይመለከትም። የጥቂቶች የህወሀት አመራር የፈጠሩት ጦርነት ነው። የትግራይ ህዝብ ጠላት የለውም። ጠላቱ እንዳሁም እነሱ ናቸው ጠላቱ እዛ ያሉ ከእሷ አብራት የወጡ ግፈኞች፣ ጥቂት ስግብግብ ግብ ለስልጣንም ለሀብትም ሲያካብቱ የነበሩ ህዝቡን ረስቶ፣ እነዚህ ናቸው ጠላቶቹ። የትግራይ ህዝብ እስካሁን ታፍኖ ኖረዋል። በፍራቻ በሴፍቲ ኔትወርክ በአምስት ለአንድ መዋቅር ታፍኖ የቆየ ህዝብ እንደመሆን ይመጣል። አሁን ግን ራሳቸው በቀሰቀሱት ጦርነት ለነሱ ምሽግ መሆን የለበትም ህዝቡ። የሰቆቃው የችግሩ የጎስቋላ ኑሮው ምክንያት የሆኑት አመራር እንዲበትናቸው ናቸው። ከመከላከያ ሀይሉ ጎን ተሰልፈው ወደ ፍርድ እንዲያቀርባቸው አሳስባለሁ። በአንጻሩ ህጻናትን ሳይቀር የስልጣናቸውን እድሜ ለማራዘም ሰለባ አድርገዋቸዋል በማለት ይከሳሉ። ህጻናት ገዜ መንገዱ እያፈሱ አስራ ሶስት አስራ ሁለት አስራ አራት አመታቸው ትጥቅ አስይዞ እንደሚያሰር ማራቸው ግልጽ ነው። ይሄ ይሄ ደግሞ በዓለም አቀፍ ህጎች ያስጠይቃል። ስለዚህ የሰብአዊ መብት የሆኑ ዓለም አቀፍ ሰላማት እንደ የተባበሩት መንግስታት ቻይልድ ሶልጀር ወይም ህፃን ወታደር የሚለውን ነገር አንስተ እነዚህ ሰዎች እንዲጠይቃቸው አስፈላጊ ነው። የእነሱ ልጆች፣ የእነሱ ቤተሰቦች፣ የእነሱ ሚስቶች ኦሬዲ ወደ ውጭ ሀገር ተሻግረዋል። የመሪዎቹ ማለት ነው። የእነዚህ መሪዎች ውጭ አሻግረዋል። ስለዚህ ይሄ ሚሊሺያ ሀይ ይሄ ልዩ ሀይ የሚሞትበት ምክንያት ምንድን ነው? ምክንያት ያለው ለአሜሪካ ድምጽ ሬዲዮ አስተያየታቸውን የሰጡ የፖለቲካ ምሁር በፖለቲካና በትግሉ እንቅስቃሴ ጉል ስፍራ የነበራቸው የተፎካካሪ ፓርቲ አመራሮች ሲደበደቡ፣ የፖለቲካ አማራጫቸው ለህዝብ እንዳይቀርብ ሲከለከሉና ሌሎች ተጽዕኖ ሲደረግባቸው፣ ድምጻቸውን ለሌላው የህብረተሰብ ክፍል አለማሰማታቸው አሁን የተስተዋለው ችግር ቅርጽ እንዲይዝ በተወሰነ ደረጃ አስተዋጽኦ አድርገዋል ሲሉ ይወቅሳል። ዶክተር አረጋዊ ግን በህወሀት አመራር የሚደረገው አፈናና ተጽዕኖ ይሄን ለማድረግ እንዳላስቻላቸው ተናግረዋል። ህወሀት ሀደግ እንዳገኘ መንግስት ሀያ ሰባት አመት ኢትዮጵያን ጭምድዶ ይዞ ማንም ተፎካካሪ ድርጅት እንዳይንቀሳቀስ እግር እግሩን እየመጣ እየገደለ እያሰረ እንደነበረ የታወቀ ነው። በትግራይ ውስጥ ደግሞ በባሰ መልኩ ይተዋረቅ ነበር እና መንቀሳቀስ አልቻለም ነበር ትግራይ ውስጥ አሁን ጊዜ እንደተደበደም ድንጋይ እንደተወረወረብን አባለጫ The pass ቤታቸው ሁሉ እስከ መፍረስ ድረስ ይደርስ ነበር። አሁንም ያው ነው። እስካሁን ድረስ ደሞ አባሎቻችን ራሱ ወስደው ጋዜጣዊ መግለጫ እንዲሰጡም ያደርጋሉ። ድርጅቱ ፈርሰዋል እያሉ ያወራሉ። የማያደርጉት ነገር የለም። እንግዲህ በተፈጥሯቸው ዲሞክራሲያዊ መብትን፣ መፎካከርን፣ ለህዝብ ቀርቦ ህዝብን አሳምነው የህዝብ ድጋፍ አግኝቶ መኖርን አያቁም። ስለዚህ ይሄ ችግር ስለነበረ እንደ ልባችን መንቀሳቀስ አልቻለም። ከተጽዕኖ የወጣ ህዝባዊ ፍላጎት በትግራይ ውስጥ እውን እንዲሆን ፍላጎት እንዳላቸው ያስረዱት ዶክተር አረጋይ ለዚህም ተፈጻሚነት እንደሚሰሩ አረጋግጠዋል። ህዝቡ የራሱ እድል ራሱ ወሳኝ እንዲሆን መብቱ መከበር አለበት ነው የምንለው። ዝም ብለው ብቻ ድርጅቱና ህዝቡ አንድ ነው በሚል ፈሊጥ እዛው የለመዱበት ስልጣን ላይ አንሰራፍተው ሊኖሩ ነው የሚፈልጉት። ይሄ ደግሞ የማይሆን መሆኑን እኛ በስነ ሀሳብ ደረጃ የሚሆን ተግባራዊ በሆኑ ነገሮች እያስረዳን ህዝቡን እያነቃቃን እነዚህ አፋኞቹን ገንጥሮ እንዲጥ ትግል እያደረግን የሚወሰደው ወታደራዊ እርምጃ ህዝቡን ጉዳት ላይ እንዳይጥልም አስፈላጊው ጥንቃቄ እንዲደረግ ለመንግስትና ለሰራዊቱ ጥሪ አስተላልፈዋል። መንግስትም የህዝቡን ደህንነት እየተጠበቀ አደጋ እንዳይደርሰው ምክንያቱም እነሱ አደጋ ዲሰው የመከላከያ ኃይል አደረሰ አደጋ ለማለት ወደኋላ ስለማይሉ ይህንን አውቆ ጥንቃቄ በተሞላበት እንቅስቃሴ አንድ ቦታ ክሌር ሲያደርግ በስተኋላ እየመጡ ችግር እንዳይፈጥሩ፣ ምክንያቱም አንዳንድ ቦታ የሰማነው ችግር ስለነበረ ይህን ጥንቃቄ እንዲወሰድበት መንግስትም መከላከያ ኃይልም እንዲተባበር ከወዲሁ ማሳሰብ እወዳለሁ። ለአሜሪካ ድምጽ ሬዲዮ መስፍን አራጌ